ትኩረት በአፍሪካ ቻይና በአፍሪቃ የምታደርገው እንቅስቃሴ መጠን እስካሁን ድረስ ይገመት ከነበረው በላይ መሆኑን አንድ ጥናት አሳየ። ጥናቱን ያካሄደው ማኪንዜ አፍሪካ የተባለው አማካሪ ተቋም ነው። በቻይናና በአፍሪቃ መካከል ያለውን የኢኮኖሚ ግንኙነት በተመለከተ ተቋሙ በአህጉሩ ከአንድ መቶ የሚበልጡ ባለተቋማት የመንግስት መሪዎችና በአህጉሩ ከሚሰሩ ከአንድ ሺህ የሚበልጡ የቻይና ተቋሞች ስራ አስኪያጆች ጋር የተደረገ ቃለ ምልልስን መሰረት አድርጎ ያዘጋጀው ጥናት ቻይና በአፍሪቃ የምታንቀሳቅሰው ወረትም በሚቀጥሉት አስር ዓመታት ውስጥ በሶስት እጥፍ ከፍ እንደሚል ጠቁሟል። በአፍሪቃና በቻይና መካከል ግንኙነቱ ባለፈው አስርተ ዓመት በጉልህ አድጎ የንግዱ ግንኙነትም በየዓመቱ በ20 ከመቶ እየጨመረ መምጣቱን የማኪንዜ አፍሪቃ ተቋም ሸሪክ ኦሚድ ካሲሬ ለዶይቸቬለ ገልጸዋል። በአሁኑ ጊዜ ከ10 ሺህ የሚበልጡ የቻይና ተቋማት አፍሪቃ ውስጥ ይሰራሉ። ይህም እስካሁን ይገመት ከነበረው በአራት እጥፍ ከፍ ብሎ ነው የተገኘው። ከነዚህ ተቋማትም መካከል ዘጠና ከመቶ የግል ኩባንያዎች ሲሆኑ አንድ ሶስተኛው በማኒፋክቸሪንጉ ዘርፍ ነው የተሰማሩት። እነዚህ የቻይና ተቋማት በተለያዩ ዘርፎች ማለትም በንግዱ፣ በኢንቨስትመንት፣ በመሰረተ ልማት በፊናንስና ማዕድን በማውጣቱ ዘርፎች የሚሰሩ ከትንሽ እስከ ትልቅ የሚባሉ ናቸው። ለአፍሪቃ ምጣኔ ሀብት ይዞታ ትኩረት ሰጥቶ የሚዘግበውና ከአፍሪክ አዚ መጽሔት ጋር የሚተባበረው ጋዜጠኛው ፍራንሷ ሚሴ በአፍሪቃ በማዕድን ማውጣቱ ዘርፍ ላይ ቻይና ምዕራባውያቱን ሀገራት እንዴት እንደ ተካች ያስታውሳል። ቻይና ለዴሞክራቲክ ኮንጎ ሪፐብሊክ የመጀመሪያዋ እቃ አቅራቢ፣ የመጀመሪያዋ ውኢሎተንዋይ አፍሳሽና ማዕድንን ከኮንጎ በንግድ ወደ ሀገሯ የምታስገባ የመጀመሪያዋ ሀገር ናት። ቻይናውያኑ ተቋማት በኮንጎ ማዕድኖቹን መዳብና ኮባልትን በማውጣቱ ስራ ላይ ተሰማርተዋል። ቻይና በጊኒ ማዕድን ማውጣት ፕሮጀዎችም ላይ የመስራት ፍላጎት አላት። በዚህ ዘርፍ በመሰማራቱ ላይ ቻይና አውሮፓውያንን ቀድማለች። የአሜሪካውያንና የአውስትሬሊያ ተቋማትንም ተክታለች። ለምሳሌ በዓለም ትልቅ ከሚባሉት ፕሮጀዎች መካከል አንዱ የሆነው በካታንጋ ግዛት የሚገኘው የሺንኮሎ ቢዌ ማዕድን ይጠቀሳል። እንደሚታወቀው በሂሮሽማ ጃፓን ከተማ በሁለተኛው የዓለም ጦርነት ጊዜ የተጣለውን የአቶም ቦምብ ለመስራት ያስፈለገው ማዕድኑ ዩሬኒየም የወጣው ከዚሁ የማዕድን ቦታ ነው እና ቻይና ባለፈው ዓመት የዚሁ ማዕድን ዋነኛ ሸሪክ ሆናለች። ይህ እንግዲህ ካሉት ብዙ ምሳሌዎች አንዱ ነው። በምዕራባዊ ዴሞክራቲክ ኮንጎ ሪፐብሊክ በቻይናውያን የሚገነባው የኢንጋ ግድብ በሚያበቃበት ጊዜ 40 ሺህ ሜጋዋት ኮሬንቲ እንደሚያመርትና ግማሹን የአፍሪቃ የኮሬንቲ ፍላጎት ሊሸፍን እንደሚችል ይጠበቃል። የማኪንዜ የአፍሪቃ ተቋም ሸሪክ ኦሚድ ካሲሬ እንዳመለከቱት በአፍሪቃ የቻይና እንቅስቃሴ መጉላቱ አዎንታዊ ተጽዕኖ አለው። የአፍሪቃን ልማት ለማሳደግ የስራ ቦታ ፈጠራን፣ የእውቀትና የቴክኖሎጂ ዝውውርን ያበረታታል። በአሁኑ ጊዜ የንግዱ እንቅስቃሴ ወደ 180 ቢሊዮን ዶላር ይደርሳል። በጎርጎሪዮሳዊው 2025 ደግሞ ወደ 440 ቢሊዮን ዶላር ከፍ ሊል እንደሚችል እናምናለን። በምዕራባውያት ሀገራት አንጻር ፔኪንግ በኢኮኖሚ በንግድና በፊናንሱ ዘርፍ በምትገናኛቸው አፍሪቃውያት ሀገራት ላይ የሰብአዊ መብት እንዲያከብሩም ሆነ ስርዓተ ዴሞክራሲን እንዲተክሉ አንዳችም ቅድመ ግዴታ አታሳርፍም። ይህ የቻይና አሰራር ግን ይላሉ የፖለቲካ ተንታኙ ሴኔጋላዊው ሙሳ ዲያውን ያን ያህል የሚያስጨንቅ አይደለም። በአንዳንድ ቦታዎችና አካባቢዎች ቅድመ ግዴታ የሚያሳርፉትን ስንመለከት የራሳቸውን ጥቅም ለማስጠበቅ በሚል የተነሳሱ መሆኑን እንረዳዋለን። ተጻራሪ ውጤት የሚያስገኝ ለይስሙላ የሚተከል ስርዓተ ዴሞክራሲ በመፍጠር ፈንታ የአህጉሩን ህዝቦች ኑሮ ማሻሻል የሚያስችሉ ተጨባጭ እርምጃዎች መውሰዱ ነው ዋነኛው ጉዳይ መሆን ያለበት። ወቅታዊ ሁኔታዎችን ስንመለከትና በአፍሪቃ የዴሞክራሲ ሂደትን ስንመረምር ቻይና አሁን በአህጉሩ በሚንቀሳቀሱ ተቋሞቿ አማካኝነት በምታደርገው ትብብር ለአፍሪቃ ልማት ድርሻ እያበረከተች ነው። እንደ ኦሚድ ካዜራ አመለካከት ቻይና ትልቋ የኢኮኖሚ አጋራቸው መሆኗን የሚገነዘቡት አፍሪቃውያት ሀገራት ከቻይና ጋር ያለው ግንኙነት አስገኘው የሚባለው አዎንታዊ ውጤት እንዲቀጥል ለማድረግ የሚያስችላቸው ሁነኛ እቅድ መንደፍ ይኖርባቸዋል። ጥናቱ ከተካሄደባቸው ከሰሐራ በስተ ደቡብ ከሚገኙ ስምንት ሀገራት መካከል ሁለቱ ብቻ ናቸው ከቻይና ጋር ሊኖር የሚገባውን ግንኙነት የሚያግዝ የቻይና ስልት እያወጡ ያሉት። ኢትዮጵያ አንዷ ናት፣ ሌላዋ ደግሞ ደቡብ አፍሪቃ ናት። ሌሎቹ ሀገራት ይህ ነው የሚባል ስልት ገና አላወጡም። ግን ለምሳሌ ኢንዱስትሪያዊነትን ለማሳደግ በመሰረተ ልማቱ ግንባታ ላይ ከቻይናውያን ጋር መስራት የሚችሉበት ስልት ማውጣት ይኖርባቸዋል። ይህ ከቻይናውያኑ ጋር በእርዳታ ጉዳዮችም ላይ ለመነጋገር ይረዳቸዋል ተብሎ ነው የሚታሰበው ን ርግ ን ን